ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። እንደምናመሻቸው አድማጮቻችን፣ ፕሮግራሙን የምመራው አዳነች ፍሳዬ ነኝ። ይሄንን ሕዝብ ኮንትሪቢሽኑ ሪኮግናይዝ አድርገው ወደ ሀገር መመለስ እንዲችል እንዲያረጉ ጥሪ እናቀርባለን። አስቡ፣ አንድ ወጣት የ42 ዓመት ወጣት የመቶ ሚሊዮን ሰው ችግር፣ የመቶ ሚሊዮን ሰው ተስፋ፣ ፍርሃት፣ ጭንቀት እንዴት ተሸክሞ ይችለዋል? እስቲ ያስቡት። እንደኛ ምኑ ላይ ነው የምንካፈሉ? እንደ መቆም ያስፈልጋል ተነስተን እንደ ከአካባቢ ጋር ነኝ ያሉ ምንም ቢቀር ቲሸርት እንኳን እንደዚህ ለብሶ መቆም ያስፈልጋል። ኢህአዴግ የመረጣቸው ስለሆነ ኢህአዴግ ሊያወርዳቸው ይችላል። ስለዚህ ነው ከኋላቸው መቆም የሚኖርብን። ዋሽንግተን ዲሲ አካባቢ ሰሞኑን ተካሂዶ በነበረ ስብሰባ ላይ ከተነገሩ አስተያየቶች የተቀነጨበውን ያሰማናቸው ከዜናው ቀጥሎ ይቀርባል። ዛሬ የሚተላለፉት ፕሮግራሞች በባህር ዳር ነገ ስለሚካሄደው ሰልፍ ዝግጅት፣ ጠቅላይ ሚኒስትር አብይ አህመድ በመጪው ወር አሜሪካን ሲጎበኙ ስለሚደረግላቸው አቀባበል፣ እዚሁ ዩናይትድ ስቴትስ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድን የሚደግፉ ሴቶች ድምፅ የሚሉት ናቸው። ሰላም ጤና ስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ሰኔ 23 ቀን 2010 ዓ ም ምሽት ፕሮግራማችን ጋር አስተናጋጃችሁ አዳነች ፍስሐዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን ወደ ቀዳሚው የዓለም ዜና እንለፍ። እንደምናምሽታችኋል፣ አድማጮች ዜናዎቹን የማቀርብላችሁ ጽዮን ግርማ ነኝ። በሕዝብ ተወካዮች ምክር ቤት ከአልቃይዳና አልሸባብ በተጨማሪ በአሸባሪነት ተፈርጀው የቆዩት የኦሮሞ ነጻ አውጪ ግንባር ኦነግ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግና አርበኞች ግንቦት ሰባት ከሽብርተኛ ድርጅት ዝርዝር ውስጥ እንዲሰረዙ የሚኒስትሮች ምክር ቤት የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ የሚኒስትሮቹ ምክር ቤት ለሕዝብ ተወካዮች ምክር ቤት መምራታቸውን በ ትዊተር ገጻቸው ላይ አስታውቀዋል። አቶ ፍጹም አረጋ በትዊተር ገጻቸው እንዳስታወቁት ድርጅቶቹ ከሽብርተኝነት ዝርዝር ውስጥ እንዲሰርዙ የሚጠይቀው የሚኒስትሮቹ ምክር ቤት ረቂቅ የውሳኔ ሀሳብ እንዲጸድቅ ወደ ህዝብ ተወካዮች ምክር ቤት ተልኳል። ረቂቅ የውሳኔ ሀሳቡም ምክር ቤቱ ሰኔ 30 ከሰባት ቀናት በኋላ ማለት ነው ለእረፍት ከመዘጋቱ በፊት ተወያይቶ ውሳኔ ይሰጥበታል ተብሎም ይጠበቃል። ባለፈው ሳምንት በአዲስ አበባ ከተማ ጠቅላይ ሚኒስትር አብይ አህመድን ለመደገፍ የተጀመረው የድጋፍ ሰልፍን ተከትሎ በተለያዩ ከተሞች መደረጉን ቀጥሏል። በዋግ ኅምራ ዞን ሰቆጣ ከተማ ዛሬ አስር ሺ የሚገመቱ ሰዎች አደባባይ መውጣታቸውን መለስካቸው አምሃ በተከታዩ ዘገባው ይዟል። የሰልፉ አስተባባሪ ኮሚቴ ሰብሳቢ አቶ አስራት ታደሰ ለቪኦኤ በስልክ እንደገለጹት ከሆነ በሰቆጣ ከተማ ለድጋፍ ሰልፍ ዛሬ አደባባይ ወጥቶ የነበረው ህዝብ እስከ አስር ሺህ ይደርሳል። በሰልፉ አያሌ ወጣቶችን ተገኝተዋል። የድጋፍ ሰልፉን ዋና ዓላማም አቶ አስራት ታደሰ አብራርተውልኛል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና አዲሱ የለውጥ አመራር በሀገራችን በዲሞክራሲው ዘርፍ የፖለቲካ ምህዳሩን ለማስፋት እየወሰደ ባለው እርምጃ ምክንያት በተጨባጭ እየመጡ ያሉ ለውጦችን ለመደገፍ በዲፕሎማሲው መስክም ኢትዮጵያ ከጎረቤቶቿ ጋር በሰላም አብሮ መኖር ብቻም ሳይሆን በልማት ተሳስሮ አብሮ ለማደግ የሚያስችል ግንኙነት በተለይም የኢህአዲግ ስራ አስፈጻሚ ኮሚቴ ውሳኔ ኢትዮጵያ ከኤርትራ ጋር የጀመረችው የእርቅና የሰላም አህዱ ፍጻሜው እንዲያምር ከመንግስት ጎን መቆማችንን ለማረጋገጥ ሌላው አዲስ አበባ አካባቢ ሰኔ አስራ ስድስት በፍቅር ቀን የተፈጸመውን የጨካኞች እኩይ ድርጊት የማውገዝ ጭምር ነው። ከዚሁ ጋር ተያይዞ ግን የሰቆጣ የድጋፍ ሰልፍ ለአካባቢው የተለያዩ የልማት ችግሮች መንግስት መፍትሄ እንዲሰጥም የጠየቀ እንደነበረ አቶ አስራት ተናግረዋል። የአስተባባሪ ኮሚቴው ሰብሳቢ እንደሚሉት ከሆነ በአብዛኛው የዋግ ህምራ ዞን ህዝብ የሴፍቲኔት መርሃ ግብር ተጠቃሚ ነው። ህዝቡ ዛሬ ይዟቸው ከወጣው መፈክሮች መካከል ሀገር በእርዳታ አለምቶ አያውቅም የሚል እንደሚገኝበትም አቶ አስራት አውስተዋል። ችግሮቹም ብዙ ናቸው ይላሉ። እንግዲህ ውሃ ክምራ በአብዛኛው በልማቱ ላይ ቀረ አካባቢ ነው። የመንገድ ችግር አለ። የህዝቡ የዩኒቨርሲቲ ጥያቄ አለ። የውሃ ጥያቄ አለ። በርካታ የልማት ክፍተቶች ያሉበት ዞን ነው። በዚህ አጋጣሚ የለውጥ አመራሩ ጥያቄዎቻችን አስቸኳይ ምላሽ ይሰጠናል ከሚል ተስፋ የመነጨ ነው። በእነዚህ ዙሪያ ነው። አቶ አስራት ጨምረው እንደገለጹት ሰሞኑን በአካባቢው ከሚናፈሰው ግን ማረጋገጥ ካልቻሉት ወሬና ሰኔ 16 ቀን አዲስ አበባ መስቀል አደባባይ በደረሰው ጥቃት ብዙ ሰው በመደናገጡ ለድጋፍ ሊወጣ ይችል የነበረውን ሕዝብ ቁጥር ቀንሶታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በተያያዘም በዛሬው ዕለት በሌሎች አካባቢዎች ተመሳሳይ ሰልፎች ተካሂደዋል። ወደ ደብረ ብርሃን ደውዬ አንድ ነዋሪ አነጋግሬ ነበር። ዳዊት ግርማ እባላለሁ። ደብረ ብርሃን ከተማ ነዋሪ ነኝ። ዛሬ ደማቅ ሰልፍ ነበረ። ሰልፉ በእርግጥ ጠቅላይ ሚኒስትር ዶክተር አብይ አህመድ ያሳያቸውን ለውጦች ለመደገፍ እና ሻባ ላይ ተደርጎ በነበረው ሰልፍ የተከሰተውን የቦምብ ፍንዳታ ለማውገዝ በሚል ነው። በአስተባሪዎች ዘንድ የነበረው መሪ መርህ በሰልፉ እንግዲህ በርካታ ሰው ተገኝተዋል። እንዲሁም የተለያዩ መፈክሮች ተደምጠዋል። በዋናነት የአማራን ሕዝብ ችግሮች የሚመለከቱ ብዙ መፈክሮች ሰምተዋል። ባነሮችን የሚገቡ ህዝቦች ወጥተዋል። ስለማስታወቅ ያክል አማራ ታሪኩን ያድሳል ወልቃይት፣ ራያ፣ መተከል እንዲሁም የተለያዩ ሸዋ ግዛቶች ለባለቤቱ ለአማራ ህዝብ ይመለሱ የሚሉና ሌሎችም አያሌ እንደነ ማሙሸት አማረ፣ እስክንድር ነጋን የመሳሰሉ የጽናት ተምሳሌቶችን ያወደሱ እናት ማረ ዳኘን ናት ፕሮፌሰር አስራት ወልደየስን የመሳሰሉ የአማራ ህዝብ ተጋድሎ ፈርቀዳጆችን፣ የአማራ ህዝብ የነጻነት ቀንድሎችን ያወደቱና የዘከሩ መፈክሮች ተሰምተዋል። ህዝቡም እነዚህን ባነር ይዞ ወጥተዋል። እንዲሁም ሰንደቅ ዓላማ የአባቶቻችን አረብ ቢጫ ቀይነት ሰንደቅ ዓላማ ለዋ ደብረ ብርሃን ሲውለበለብ ነው የዋለው። ሰልፍ እጅግ የሚማርክ ነበር። ለጠቅላይ ሚኒስትሩ ድጋፍ እንዲሁም ጠቅላይ ሚኒስትሩ የአማራን ህዝብ ዘርፈ ብዙ ችግሮች የስራቸው አንድ አካል አድርጎ የመልሷቸው ዘንድ የሚያስገነዝቡ በርካታ ጥያቄዎች፣ አማራን የሚመለከቱ ጥያቄዎች ሰልፍ ነበር ሲሆን ብዙ ሰዎች የተገደሉባት ወልዲያ ከተማም ዛሬ በሰልፍ ደም ቃ እንደዋለች አንድ ነዋሪ ነግሮናል እሺ ስኒ አድራገው አምባው ይባላል የወልዲያ ከተማ ወጣት ነኝ በወልዲያ ከተማ የተካሄደው የሰልፍ ፕሮግራም በጣም ደስ የሚልና ማራኪ ነበረ የወጣቱ ሲያስተባብር የነበረውና ወጣቱ ያለውን የሰላም ፍላጎትና ሰላም እንዲሰፍን በቃ በዶክተር አብይ አህመድ ላይ ያለው አመለካከት ማለት ነው። በከባድ ነበረ ሲዘምር የዋለው በቃ አንድም አይነት የእውቀት መፈጠር ምንም አይነት አልደረሰብንም። ወጣቱ ራሱ የሰላም ባለቤት እየተቆጣጠረ እንዲያውም ከፖሊስ አባላቶች በላይ ሆኖ በከፍተኛ ነው በዓሉን ስናከብር የነበረው በድምቀት በቃ የተለያዩ መልክቶች ያስተላልፈናል። የታሰሩ ወንድሞቻችን ሁሉ ይፈቱልናል። በቅሚጦ ማረሚያ ቤት የታሰራ እንዳ የወልዲያ ልጅ ልኝ የሚባል ነበረ እሱ እንዲፈታልን በጨለማ እስር ቤት ውስጥ እንዳለ ወንድሙ ደርሶ መጥቶ ነበረ። አሁን ስንጠይቅ እዛው ጨለማ ውስጥ ያለው እና አለሙ አለ ልኝ እንዲፈታልን ነው። የሰላም አስተዋጽኦ በከፍተኛው ሚና ነበር ስንገልጽ የነበረው በሀይቅ ከተማም ሰልፉ ደማቅ ነበር ብለዋል። ሌላ ነዋሪ ሳም ብርሃኔ ነኝ። ያው ከሀይቅ አብዛኞቹ ከዚህ በፊት በተቃዋሚ ፓርቲ ውስጥ የነበሩ ልጆች ናቸው ያስተባበሩትም። አለም ሰልፉ በመንግስት በተለይ በከተማ አስተዳደሩና በዙሪያው የገጠር ወረዳ ያሉ አመራሮች ሰልፉን አንፈቅድም፣ ተቃሚዎች ጠሩት ሰልፍ ነው፣ አብን የሚባል ፓርቲ ጋር ተያያዥነት ጉዳይ አለው ብለው ብዙ ቅስቀሳዎች አካሄደው ነበረ። ያው ያንን ልጆቹ አሸንፈው ሰልፉ እንደሚካሄድ ሲታወቅ ትናንት ዓርብ ዕለት ከተማ አስተዳደሩን ሆኖ ወረዳው ያው ፈቃደኛ ለመሆን ታገደው ያው ሰልፉ እንዲደረግ ፈቀዱ። ነገር ግን ዛሬ በጠዋት ብዙ ህዝብ ከከተማውም ከገጠር ወረዳም ብዙ ህዝብ መጥተው ነበር። ከፍተኛ የሆነ ህዝብ ነው የመጣው። በተለይ አብዛኛው ህዝብ የተለያየ መፈክሮች ይዘዋል። የተፈናቀሉት የሚፈናቀሉ ሰዎች ይቁም ከዚህ በፊት የነበረው በተለይ አማራም መሰረት ያደረገ በደሎች ይቁሙ፣ እንደዚህ እንደዚህ የሚሉና የተለያዩ መፈክሮች ወያኔን በተለይ ወያኔ ሌባ እንግዲህ ይብቃው ከአሁን በኋላ እንሸወድም የሚሉ የተለያዩ መፈክሮች ተደምጸዋል። በተለይ አረንጓዴ ቢጫቄ ባንዲራ የኛ ነው፣ ትክክለኛ የሚወክለን እሱ ነው፣ ብዙ መስዋዕት እነቀፍለናል የሚሉም የተለያዩ መፈክሮች ሲያሰሙ ነበር። ቡታጅራ የሰልፉ ተሳታፊ ነበረ ቻሉን ደግሞ የቡታጅራ ከተማ ነዋሪ ናቸው። ሴን ሸረፋ እባላለሁ። ያው ከጉራጌ ዞን ከቡታጅራ ከተማ ነው። ዛሬ የጠቅላይ ሚኒስትር ዶክተር አብይ አህመድ በመደገፍ ዛሬ ከተማችን ላይ ሰላማዊ ሰልፍ ተካሂዷል። ያው ባለፈው በሰኔ አስራ ስድስት የተቃጣውን የቦምብ ጥቃት ለማውገዝ ነበረ ሰላማዊ ሰልፉ የተወጣው ባለፈው ያው በከተማችን ፈቃደኛ በሆኑ ወጣቶች አስተባባሪ ኮሚቴ ተመስርቶ ከከተማ አስተዳደሩ ያው ፍቃድ በማግኘት ለአራት ቀን ያህል በሞንታርቦ ሲቀሰቀስ ቆይቷል። የመጣው ከቡታጅራ ከተማ እንዲሁም ከመስካን ወረዳ ከአርባ ሁለቱም ቀበሌ እንዲሁም ከቡኢ ከኬላ ሰው ተገኝቷል። በርካታ መፈክር ነው የቀረበው። እያንዳንዱ በዶክተር አብይ ላይ የሚቃጣው ማንኛውም አይነት ትንኮሳ እንቃወማለን ከሌላ ኢትዮጵያ አብረን ተደምረን ቀጣይ ለውጥ ከሚናፍቁ የኢትዮጵያ ዜጎች በጋራ ቆመናል የሚል ነበረ። አድማጮች ተከታዩ ዘገባም ከዚህ ከሰልፉ ጉዳይ ጋር ያቆየናል። የአማራ ብሔራዊ ክልላዊ መንግስት ዋና ከተማ ባህር ዳር ነገ ለጠቅላይ ሚኒስትር አብይ አህመድ ድጋፏን ለማሳየት ዝግጅት እያደረገች ነው። የባንዲራውና የቲሸርት ንግዱ ጦፈዋል ብሎናል በስፍራው የሚገኘው ዘጋቢያችን መለስካቸው አመሃ ከባህር ዳር አውሮፕላን ማረፊያ ሲወጣ የሚታየው ትዕይንት በራሱ ከወትሮ በእጅጉ የተለየ ነው እንግዶችን ወደ ከተማው የሚያመላልሱ ታክሲዎች ሳይቀሩ በሙሉ በቀድሞው የኢትዮጵያ ባንዲራ አሸብርቀዋል ወደ መሀል ሲገባም ድምቀቱ እየጨመረ ነበር የሚሄደው የባህር ዳርን ወርድና ስፋት ሸፍኝ ያለው ባልልም በተዘዋወርኩባቸው ስፍራዎች ሁሉ ባንዲራ ይሸጣል። የዶክተር አብይ የተለያዩ ገጽታዎቻቸው የታተሙባቸው ቲሸርቶች ይሸጣሉ። በአንዳንድ ስፍራዎች ደግሞ የአዲሱ ጠቅላይ ሚኒስትር ብቻ ሳይሆን የኦሮሚያ ክልላዊ ብሔራዊ መንግስት ፕሬዚዳንትን የአቶ ለማ መገርሳን ጨምሮ ሌሎች የኢህአዴግ የአመራር አባላትን መልክ የያዙ ሰሌዳዎች ይታያሉ። የሚገርመው ደግሞ በእነዚህ የኢህአዴግ አመራር አባላት ምስል መካከል በሽብርተኝነት ተፈርጆ የነበረው የአርበኞች ግንቦት ሰባት አመራር አባላት የዶክተር ብርሃኑ ነጋ እና የአቶ አንዳርጋቸው ጽጌ ፎቶግራፎችም ተደባልቀው ይታያሉ። ይህም መደመር መሆኑ መሰለኝ። በከተማው የሚውለበለበው ሰንደቅ ዓላማ ከዚህ በፊት በሕግ የሚያስከስስ የነበረው የቀድሞው ሰንደቅ ዓላማ ነው። በመንግሥትና በትልልቅ ድርጅቶች ሳይቀር የሚውለበለበው ሰንደቅ ዓላማ ይኸው ነው። በዚህ ብቻ አላበቃም። ለሽያጭ የቀረቡትም ሰንደቅ ዓላማዎች ይህ የቀድሞ የኢትዮጵያ ባንዲራና የኤርትራ ባንዲራ ነው። በአጭሩ በባህር ዳር ከተማ ዛሬ የሚታየው እንቅስቃሴ ሁሉ ለነገ የድጋፍ ሰልፍ የሚደረግ ዝግጅት ብቻ አይመስልም። የነገው ዛሬ የተጀመረ ነው የሚመስለው። በህዝቡ ዘንድ የሚታየው የነፃነት መንፈስና በራስ መተማመንም አስገርሞኛል። የነገውን ነገ አቀርባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በደቡብ ሱዳን ፕሬዚዳንት ሳልቫኬር እና በተፋላሚው ቡድን የተፈረመው የተኩስ አቁም ስምምነት ተግባራዊ መደረግ በጀመረ በሰዓታት ውስጥ ተጥሷል ሲል የአማጽያኑ ቡድን ቃል አቀባይ ላምፖል ጋብርኤል አስታወቁ። ላምፖል ጋብርኤል እንዳስታወቁት መንግስት ስምምነቱን ተግባራዊ መደረግ ከጀመረ ከስድስት ሰዓታት በኋላ ጥሶ በደቡብ ሱዳን ሰሜን ምዕራብ በምትገኘው ዋኦ ባርሌ በተባለች ከተማ ጥቃት አድርሷል ብለዋል። የመንግስቱ ቃል አቀባይ አቴኒ ወክ አቴኒ በበኩላቸው ስምምነቱን ጥሰው ጥቃቱን የከፈቱት ተቀናቃኝ ኃይሎች ናቸው በማለት መልሰው ከሰዋቸዋል። የደቡብ ሱዳን ፕሬዚዳንት ሳልቫ ኪር እና የአማጺ ቡድን መሪው ሪክ ማቻር ይህን ስምምነት የተፈራረሙት ባለፈው እረቡ እንደሆነ ይታወሳል። አድማጮች ለሰዓቱ የያዝናቸው ዜናዎች በዚህ አበቁ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። የማስተናግዳቸው አዳኝ ፍሳሐ ነኝ። አሁን ወደ ቀዳሚው የምሽቱ ቅንብር እናምራ። ዶክተር አብይ አሕመድ አሜሪካን በመጪው ወር ሲጎበኙ በሚደረግላቸው አቀባበል ላይ የተነጋገሩ ዋሽንግተን ዲሲና በአካባቢዋ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያ አሜሪካውያን ዛሬ እየተጠራጠሩ ያሉ ሁሉ ከጠቅላይ ሚኒስትሩ ጎን እንዲቆሙና እንዲደግፏቸው ጥሪ አስተላልፈዋል። አሌክሳንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ትላንት በተካሄደው ስብሰባ ላይ የተገኙት ኢትዮጵያውያንና ትውልድ ኢትዮጵያ አሜሪካውያን ተሳታፊዎች ስብሰባቸውን የጀመሩት መስቀል አደባባይ ላይ በተደረገው ሰልፍ ላይ እንዲሁም ባለፉት ዓመታት ለፍትህ፣ ለመብቶች፣ ለነጻነት ድምፃቸውን ሲያሰሙ በየስፍራው ለተገደሉ እንዲሁም ለተጎዱ ሁሉ ቆመው የህሊና ጸሎት በማድረግና ክብር በመስጠት ነው። ሰለሞን አባተ በስፍራው ተገኝቶ ነበረ፣ ተከታዩን አጠናቅረዋል። ጠቅላይ ሚኒስትር ቦልት ሲባል ሰምታችኋል። ጠቅላይ ሚኒስትር ቦልት የለም፣ ቦልት ብሎ ኢትዮጵያዊም የለም። ጃማይካዊው ኡሴን ቦልት በዓለም እጅግ ፈጣኑ የመቶ ሜትር ሯጭ ነው። ባለፉት ጥቂት ዓመታት ሮጦ እርሱን የቀደመ ከቶ አልታየም። እንደ ጥይት ይፈተለካል። እናም የእርሱ ስም ዛሬ ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተለጠፈና እነሆ ቦልት ተባሉ። እንዲህ የፈጠነ የፖለቲካ ለውጥ ባለፉት ጥቂት ሳምንታት ውስጥ ሲመነዘር በዓለም በየትኛውም ሀገር ስለመኖሩ የሚጠራጠር ቢኖር እምበዛም ስህተት አይሆንም። የኢትዮጵያ ለውጦች የባንክ ገንዘብ መቁጠሪያ ላይ እንዳሉ ኖቶች በቀንና አንዳንዴም በሰዓታት ዕድሜ እየተተረተሩ መሆናቸውን ለማስተዋል ውስጡ መሆን እንኳ አያስፈልግም። የኢትዮጵያ ሙሴም ያሏቸውን ሰምቻለሁ። ከኔልሰን ማንዴላም ጋር ሲያተካክሏቸው አይቻለሁ። ዶክተር አብይ ቃለ መሐላ ፈጽመው መንበረ መራሄ መንግሥቱን ከተረከቡ ልክ ዘጠና ቀናቸውን የደፈኑት ዛሬ ነው። በእርግጥ ጠቅላይ ሚኒስትሩ ሥራ ሲጀምሩ መርሃ ግብራቸውን ቆርጠው በጊዜና በሥራ ደልድለውና ተምነው ባይጀምሩም ዛሬ ዘጠና ቀን ላይ ቆመን የሆነውን ሁሉ ብንለካና ብንቆጥር ምንም ሳንገድፍ እንዘረዝር ይሆን? ለማንኛውም ከተሠራውና እንዲሠራ ከሚፈለገው ይልቅ መንፈሳዊው እርካታ፣ ሰብአዊው ክብር፣ ትሕትናና ራሳቸውን ከሕዝብ በታች ዝቅ ማድረጋቸው አንደ አንደበታቸውና ራዕያቸው ሰውን የገዛው ይመስላል ፍቅርና ሙገሳው ከግራም ከቀኝም ከላይም ከታችም ይዘንብላቸዋል፣ ይዥ ጎደጎዳል ብረት ያነሱ ተቃዋሚዎች ሳይቀሩ የበዙትና የሚታዩት ከጠቅላይ ሚኒስትር አብይ አህመድ ጎን ለመቆም ያ አጥብቀው የሚጠሉትና የሚጸየፉት ፓርቲ የኢህአደግ ሊቀመንበር እርሳቸው መሆናቸውን የዘነጉ እስኪመስል ከቁብ አልታያቸውም። ቀድሞ የኢትዮጵያን መሪዎች ሙሉ ስም እንኳ በአግባቡ ለመጥራት ፓርቲውንም ኢህአደግ ለማለት የሚጸየፉ ይመስሉ የነበሩ የፖለቲካ ተቀናቃኞች ቅሬታቸውና ጥላቻቸው ከደፍ አልፎ የገነፈለ የሚመስል ሁሉ ዛሬ ስሙንም ፕሮግራሙንም እንደዚያው እንደ ድሮው ያነገበውን ፓርቲ የኢህአደጉን መሪ መሪያችን፣ የዚያኑ ያልተለወጠ መንግሥት ጠቅላይ ሚኒስትር ጠቅላይ ሚኒስትራችን፣ እያሉ በፍቅርና በአክብሮት ሰው በተሰበሰበበት አደባባይ እየጠሯቸው ነው። ከዚህ በፊት ፕሮፌሰር አለማርያም ንግግር ስሰጥ አይሪመንበር ዳድ ወዝ 2006 እና uh, 2006 የሆነ ደብዳቤ ልክ ነበር። ጠቅላይ ሚኒስትር መለስ ዜናዊ ዲየር አወር ፕራይም ሚኒስትር እና ፕሮፌሰር አለማርያም ሀው ከን ዩ ኮል የም አወር ፕራይም ሚኒስትር። አሁን እዚህ ጋር ፕሮፌሰር አለማርያም ምንለ አብየኛ ጠቅላይ ሚኒስትር ይላል። ምን አይነት ሊውነት እንዳለ እና ከዛ በኋላ ዌን ኤቨር አይ ራይት አይ አም አፍሬድ ቱ ሴይ አወር ፕራይም ሚኒስትር እና ትልቅ ልወጣል ማለት ነው። ኦባንግ ሜቶ ነው ለአዲሲቷ ኢትዮጵያ የጋራ ንቅናቄ የሚባል ሲቪክ ድርጅት እንደሆነ የሚናገር ቡድን ከመሥራቾችና ከመሪዎቹ አንዱ ነው። የመብቶች ተሟጋችም ነው። ባለፈው እሁድ ዋሽንግተን ዲሲ አቅራቢያ አሌግዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ተደርጎ በነበረ የኢትዮጵያውያን ስብሰባ ላይ ከተናገረው ብዙ ቁም ነገር ቀንጨብ አድርጌ ነው ያሰማኋቸው። ኦባንግ የጠቀሳቸው ፕሮፌሰር አለማየሁ ገብረ ማርያም የኢህአደግን አስተዳደርና መሪዎቹን በተመለከተ ላለፉት 13 ዓመታት በፍቅር አይታሙም ለአሜሪካ ፕሬዚደንቶች ለሕዝብ እንደራሴዎች ለምሁራንና ለማንም የበዙ የጥናት የወቀሳና የውግዘት ጽሑፎችና ደብዳቤዎችን እያወጡ ሲሟገቱ የቆዩ የካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው። ኦባንግ እንዳለው ለምን ዛሬ ጠቅላይ ሚኒስትራችን እያሉ ይናገራሉ? ጥቂት ታገሱ፣ ራሳቸው ይነግሩናል። በማርክ ሴንተሩ ስብሰባ ላይ ከተናጋሪዎች አንዱ ነበሩ። ስብሰባው የተጠራው የትውልድ ድልድይ የዳያስፖራ ኮሚቴ በሚባል የበጎ ፈቃደኞች ስብስብ ነው። አጀንዳው ጠቅላይ ሚኒስትር አብይ አህመድ ከጥቂት ሳምንታት በኋላ ምናልባት በሐምሌ ሁለተኛ አጋማሽ አሜሪካ ለጉብኝት ሲገቡና ሲገኙ እንዴት እንቀበላቸው፣ እንዴት እናስተናግዳቸው ብሎ ለመምከር ነው። አሜሪካና በዳያስፖራ ከሚገኘው ኢትዮጵያዊ እዚህም እዚያም እንደምሰማው ምናልባት እንደ አዲስ አበባና አካባቢዋ ህዝብ አራት ሚሊዮን ሆኖ ባይወጣም እንደየጠቅላይ ግዛቱ እንደየክልሉና እንደየወረዳው ለማለት ፈልጌ ነው። በቀን በቀን በሺዎች እየሆነ አይውጣ እንጂ የብዙ ቀልብና ልብ ከጠቅላይ ሚኒስትር አብይ አህመድ ጋር መሆኑን መገመት አያዳግትም። ብቻ ይምጡ ይላል ሰው። የሰላሙ መሪ ይሏቸዋል። የፍቅር መሪ ይሏቸዋል። የይቅርታ መሪ ይሏቸዋል። የምህረት መሪ ይሏቸዋል። የአንድነት መሪ የመግባባት መሪ፣ የወዳጅነት መሪ፣ የአካባቢ መሪ፣ የመደመር መሪ፣ የአፍሪካ መሪ። ያልሰማሁት የመሪ አይነት የለም። ፍቅሩና ክብሩ ብዙ ነው። እናም የአፍሪካ መሪ ከሆኑ እንግዲህ፣ አልኩኝ በአንድ አጋጣሚ ካነሳችሁት አይቀር በአፍሪካ እኮ ብዙ ህዝብ ጨርቁን እስኪጥል የወደዳቸው መሪዎች ነበሩ። እኛ አይተናቸዋል። እኛ እናውቃቸዋለን እኮ ፍቅሩ ሁሉ ታዲያ ለሕዝብ ያለውም ክብር አንድ ደረጃ ላይ ቡን እያለ ጠፍቶ እነርሱም ኩፍስና ወደ አምላክነት ተጠግተው ፈላጭ ቆራጭ፣ አድራጊ ፈጣሪ፣ ገዳይ አሳሪ፣ ጦር ሰባቂና አስፈራሪ ሆኑ። እነርሱ በዋሉበት ተራ ሰው ዝር የማይል ባለፉበት ሰው የሚሳደድ ባለሥልጣናት የሚሰግዱና የሚንቀጠቀጡላቸው ሆኖ ራሳቸው ተናጋሪ ራሳቸው ሰሚ ሆኑ። እኛ አይተናል። እኛ ይህንን እናውቃለን በተደጋጋሚ እና ታዲያ እኚህ ሰው እኒህ ወጣት መሪ ይህ ሁሉ ሙገሳና ዘፈን ዛሬ ገና መቶ ቀን እንኳ ሳይሞላቸው ሲረገረግላቸው ያ አፍሪካዊ ደማቸው ይስባቸው ይሆን ብለው አያስቡም። ምናልባት ይህ ሰውንም በተክለ ሰብዕና ወደ ማምለክ እርሳቸውንም ወደ መታበይ አይወስዳቸው ይሆን አልኩና እዚያው ያገኘኋቸውን አቶ ግርማ ሰይፉን ጠየቅኳቸው። ስብሰባው ከመጀመሩ በፊት መግቢያው ላይ ይዣቸው። እሷ የሶሻሊስት አስተሳሰብ ነች። የፐርሶናሊቲ ከልት ፐርሰን ኢምፖርታንት ኢንዲቪጁዋልስ በጣም ጠቃሚ ሰዎች በጣም ጠቃሚ ናቸው። እና ግለሰቦች ናቸው ለውጥን የሚመሩት። ስለዚህ እነዚህን ሰዎች ጥሩ ነገር ሲያደርጉ ማመስገን ግዴታ ነው። እንዲሁም የእኛ ባህል ይህንን ነገር እየፈራ ያጉል ሙገሳ ያጉል ነገር ምናምን እያለን ሰዎች ሲያጠፉ እንወቅጣለን፣ ሲሰሩ ጎሽ አንለም። ስለዚህ ህፃ ልጅ ዳዴ ሲል ነው አይደለ? ጎበዝ ጎበዝ ስትለው ብድግ ይላል ይቆማል። ይሄ ሁሉ ድጋፍ እንዳላቸው ሲያውቁ ጠቅላይ ሚኒስትሩ የተሻለ ቢሰሩ የተሻለ ነገር እንደሚያገኙ ስለሚያውቁ የተሻለ ይሆናሉ እንጂ ይህንን ለማግኘት ሀያ ዓመት መድከም ያለባቸው አይመስለኝም። ሀያ ቀን በቂ ነው። ዘጠና ቀን ከበቂ በላይ ነው ብለንም ልንወስዶ እንችላለን። እና አሳይተውናል። ግን ሁሉ ነገር ያደርጉልናል አይደለም። እኛ ነን እኮ ባለቤቶቹ። ስለዚህ እኛ የምናደርገውን እኛ ማድረግ አለብን። እኔ ሁሌ የምለው ነገር አለ። ሚዲያው ተከፍቷል። ሚዲያው ሲከፈትልህ ገብተ መናገር ያንተ ፋንታ ነው። የፖለቲካ ምህዳሩ ክፍት ሲደረግልህ ፖለቲካው ምህዳር ገብተ መጫወት፣ አማራጭ ማቅረብ ያንተ ፋንታ ነው። ሳቸው ያቀርቡት አንድ አማራጭ ነው። አንተ ደግሞ ሌላኛውን ይዘ መቅረብ አለብን። ከሌለ ደግሞ መደመር ነው። ዛ አይደል አቶ ግርማ ሰይፉ የአንድነት ለፍትህና ለዲሞክራሲ አባል ባለፈው ፓርላማን ብቸኛው የተቃዋሚ ፓርቲ ተመራጭ እንደ ራሴ የነበሩ ፖለቲከኛ ናቸው። ሰሞኑን አሜሪካ ናቸው። አጋጣሚ ሆነና ቀደም ሲል ያስተዋወቅኋችሁ ኦባንግ ሜቶም በኋላ ስብሰባው ተጀምሮ እንዲናገር ተጋበዘና በንግግሩ ጣልቃ ይህችኑ ጉዳይ ራሷን አነሳት። ሀገራችንን ተስፋ አለን ብርሃን አለን ገና ነው ድናድሪችየት አሁን አቢ ምን ይደገፉበት ምክንያት ምንድን አሁን ሳም ማን ኢትዮጵያውያን የፖለቲካል ካልት አለ። የፐርሶናሊቲ ካልት የፐርሶናሊቲ ካልት ከሃለ የመለስ ነው እንጂ የአብይ አይደለም። የአብይ የፕሪንስፕል ካልት ነው እንጂ ሰው ልጅ በፕሪንስፕል ነው የምኖሩ። የአብዩ ፐርሶናሊቲ አይደለም፣ ቪዥን ነው፣ ቃል ነው። ሰው ልጅ ምኖሩ በቃል ነው። መጽሐፍ ቅዱስ፣ ቁርአን ቃል ነው። አብይ የምነጋገረው ቃል ነው እንጂ ፐርሶናሊቲ ካልት አይደለም። እና እያንዳንዳችን ሄ ወንድማችን ስንደገፍ ለስልጣን ሳይሆን ለሀገር ማዳን። አገራችን ተቆስሏል። ሁላችን ያ ቁስሉ ያይነ ጨለማ ውስጥ ነበር። ምን ኖሮ ሌላ ኢትዮጵያዊ ስናገኝ እናገኝ የሰብዩ ማንነቱ የሰብዩ ዜግነቱ ነው። ሳናወክ እንኳን፣ በስ ከሰው ስም ሲጀመር ሌላ ሰው ስሙ አጎስ ከሆነ ሃሃ፣ ቻላ ከሆነ ሃሃ፣ አበበ ከሆነ በቃ የነፍጠኛ ልጅ ይህ የነበርንበት ወቅት ነበር እና አሁን አብይ የጀመሩ ስራ ቀላል ነገር አይደለም። ይሄ ወንድማችንን እኛ መደገፍ ግዴታ ነው። ሌላ አማራች የለን። በዚህ ዝግጅት ለሶስት ሰዓት ያህል የተደረጉ ንግግሮችና የተዘሩ ሐሳቦችን፣ የተነሱ ጥያቄዎችና የተሰጡ መልሶችን ሁሉ አካትታለሁ የሚል ድፍረት እንደማይኖረኝ ከይቅርታ ጋር ተገንዘቡልኝ። እንዲህ አይነት ዶክተር አብይን የመቀበል እንቅስቃሴም እያደረገ ያለው ይህ የትውልድ ድልድይ ነኝ የሚለው ቡድን ብቻ ሳይሆን ሌሎችም አሉና ሁሉንም የማስተናገድ ሐሳብ አለን በቪኦኤ በኩል። ለማንኛውም ግን አሁን በዚያ ስብሰባ ላይ የተነሱ ቁም ነገሮችን ለጊዜው ከዋናው ጉዳይ በጥቂቱ ፈልቀቅ አድርጋችሁ ታስተውሏቸው ዘንድ እንዲያው አልፎ አልፎ አሰማችኋለሁ። እናም ስብሰባው ሊጀመር ሆነና ወደ አዳራሹ ስዘልቅ የድሮ የኢትዮጵያ ቴሌቪዥን ጓደኞቼን ባልደረቦችን አገኘኋቸው። ሳንተያይ ቆይተን ነበርና የናፍቆት ሰላምታ ተለዋወጥን። ምን እግር ጣላችሁ አልኳቸው። ልንደመር መጣን አሉኝ። ኤልሳቤጥ ፈቃድን የምታስታውሱ መቼም ቢያንስ ድምጿን ትለይ ትለያላችሁ እንዴት ነሽ ኤልሲ እግዚአብሔር ይመስገን እንደምንሳለ ሀሳቤ እኔ ዛሬ የመጣሁት እዚህ የተገኘሁት ክቡር ዶክተር ጠቅላይ ሚኒስትር አብይ ከህዝቡ ጋር እንድንደመር ያቀረቡትን ሀሳብና መልካም ነገር ደግሞ ይዘው ስለመጡ እኛም ውጭ የምንገኘው ኢትዮጵያውያን አብረን ለመደመር ነው በዚህ የመጣሁት ሲመጡ ወተሽ የመቀበል ሀሳብ አለሽ በጣም እንጂ ምንም ጥያቄ የለውም ደግሞም ፍሬ ህይወት በቃናን አገኘኋት። እንኳን ደህና መጣሽ ፍሬ። እንኳን ደህና ቆየኸኝ ሰለሞን። እኔም በጣም ደስ ብሎኛል ስላየው ሀሳብ። እኔ እንግዲህ አሁን አገራችን ኢትዮጵያ ላይ እያለ ስለመጣው ለውጥ እጅግ በጣም ደስተኛ ነኝ። እንደ ማንኛውም ኢትዮጵያዊ ለመጀመሪያ ጊዜ በኢትዮጵያ በሀገር የፖለቲካል ፕሮሰስ ውስጥ የተሳተፍኩት አሁን ነው በዚህ ወቅት ነው ለማለት ደፍራለሁ። እጅግ በጣም ተደስቻለሁ ችን ውስጥ በዶክተር አብይ አህመድ መሪነት ሀገራችን ኢትዮጵያ ውስጥ እየተካሄደ ያለውን አንድነት፣ ይቅርታ፣ ምሕረት እና በቃ ባለው ሁኔታ በጣም እጅግ ተደስቻለሁ። ደግሞም ንግስት አባተን አገኘኋት። ጤና ይስጥልኝ ንግስት ጤና ይስጥልን እግዚአብሔር ይመስገን ደህና ነን ለምንድን የመጣሽው ያው እንግዲህ ስብሰባውን ጥሪ ሰምቼ ውይይቱን ለመካፈል በጉጉት እዚህ ይገኛለሁ ለመቀበል ዝግጁ እንዴ በሚገባ እንጂ በሚገባ እንደ ማንኛውም ሌሎች ኢትዮጵያውያኖች ሁሉ ያው አዲሱ ጠቅላይ ሚኒስትር የዘር ልዩነት እንዲጠፋ ሁሉ ሰው እኩል እንዲኖር እና ፍቅርና ይቅርታን የሚያውጁ ጠቅላይ ሚኒስትር ስለሆኑ በደስታ ነው በነገራችን ላይ እንደዚህ አይነት ስብሰባን ብዙ ተካፍያ አላቅም ይሄውና በእሳቸው ምክንያት ነው እዚህ ያለሁት ሶሊያና ሽመልስም ተገኝታለች በስብሰባው ላይ። ስሜ ሶሊያና ሽመልስ ይባላል። የሰብአዊ መብት አክቲቪስት ነኝ። ዞን ዘጠኝ የሚባለው ጦማሪያች ቡድንም አባል ነኝ። አገር ውስጥ የተካሄዱት ለውጦች በጣም ፈጣን ናቸው፣ ፍጥነታቸው በጣም ይገርማል። እነዚህን ፈጣን ለውጦች እንዴት ነው የምትገመግሚያቸው? እንደ ጋዜጠኛ እንደ ሰብአዊ መብት ተሟጋጅ። በጣም ጥሩ ከሰብአዊ መብት አንጻር በተለይ ሰሞኑን በቴሌቪዥን በመንግስት ሚዲያዎች በኩል የተካሄደ ያለው ቶርቸርን የሰብአዊ መብት ጥሰት የሚደረግባቸውን እስረኞችን አስመልክቶ እየተካሄደ ያለው ለውጥ በጣም ዋናው በተለይ ከነ ስራ ጋር የሚገናኘው እሱ ነበር እና ከዛም በተጨማሪ ደግሞ ጠቅላይ ሚኒስትሩ ፓርላማ ላይ በግልጽ ተገኝተው የሰብአዊ መብት መጥሰትን አስመልክቶ እሱም እንደ አንድ እንደ አሸባሪነት እንደሚቆጠር የህገ መንግስቱንም መጣስ አስመልክቶ የተናገሩት ነገር አለ በመንግስት በኩል እንደሚጣስና እሱ እሱ ብዙ ሰብአዊ መብት አክቲቪስቶች ስንለው የነበረ ነገር ነው። ለዚህ እሱ በተግባር አሁን በመንግስት በኩል እየተባለ መሆኑ በጣም ደስ ብሎኛል። ከሰብአዊ መብት አንጻር እንደዚህ አይነት ለውጦች አሉ። ከዛ ውጭም ያሉ በጣም ብዙ ለውጦች አሉ። ለመከታተሉ ለአስቸጋሪ የሚሆኑ እና በጣም ጥሩ ናቸው። ደስ የሚል አቅጣጫ ላይ ያለው ይመስላል። ሶሊያና በነ ሶሊያና ሽመልስ ዶሴ ከተከሰሱ የዞን ዘጠኝ የኢንተርኔት ጸሐፊዎች አንዷ ነች። በእርግጥ ዛሬ ነጻ ነች። እርሷም ጓደኞቿም በቀደም ነበር ያ ሁሉ የነበረው። በቀደም በዚያ አዳራሽ የተገኘ በተለያዩ ምክንያቶች ከሀገሩ የወጣ አንዱም ወጥቶ እርም ያላት፣ አንዱም ላይመለስ በናፍቆት የሚቆዝም አንዳንዱም፣ እንዲያው ዝም ያለ የታሰረም፣ የተሳደደም፣ ቂምና ቁጣ ሲያቃጥሉት የኖረ አንዳንዱም የአሜሪካን ሕልም ደስታና ብልጽግናን ሊሻና ሊያሳድድ ሊኖራቸው የገባ ብዙ ዐይነት ሰው ነው። ልቦና ይቁጠረው እንጂ እገሌን ማን ያውቀዋል? ከአዳራሹ ውጪ በማኅበራዊ መገናኛም የታደመና ሲሳተፍ ያመሸ ሁሉ ለማንኛውም ስብሰባው ተጀመረና፣ ዶክተር ብርሃነ መስቀል አበበ የመጀመሪያው የመድረክ ተናጋሪ ሆኑና ሰውን ለሕሊና ጸሎት አስነሱት። አሁን ኢትዮጵያ ውስጥ ያለው ነገር የትውልዶች ልፋት የትውልዶች ሞት ፍሬ ነው። በብዙዎቻችን ሕሊና ባለፉት ሶስት አራት አመታት በኢትዮጵያ ሲካሄድ የነበረውን በተለይም በኦሮሞ ፕሮቴስት በአማራ ሪዚስተንስ የነበሩትን እና በዚያ የሞቱትን ወጣቶች በተለይም የኦሮሚያ ቄሮ ነው የምናስበው። ግን ነገሩ ከዚያ እየሰፋ ነው። ይሄ ህዝባዊ እንቅስቃሴ በ1966 ዓ ምረት በተደረገው የኢትዮጵያ አብዮት ያልተመለሱ የህዝብ ጥያቄዎች የሀገር ጥያቄዎች ስለነበሩ ነው። እና በዚያ ጥያቄ የኢትዮጵያ ጉዳይ ይህንን መፍት ያገኛል ብለው የሞቱ የኢሃፓ፣ የመኢሶን፣ የኦነግ ስሞቻቸውን አሁን እዚህ ዝርዝሬ የማልጨረሳቸው በዚያ የተሰዉ የኢትዮጵያ ወጣቶች በከፊልም ደግሞ እዚህ ውስጥ በዚያ ትውስታ ውስጥ ያለፋችሁትን እና ባለፉት ሃያ ሰባት ዓመታት ደግሞ ያለቀውን ህዝብ፣ የተሰደደውን ህዝብ በዚያ ሁኔታ የሞተውን ህዝብ እስቲ በክብር ልጠይቃችሁና ቆመን እነኝን ሁሉ እናስብ። የዚያ ሁሉ ውጤት ነው። ለአንድ ደቂቃ እናስብ። ዶክተር ብርሃነ መስቀል ቀድሞ የኢትዮጵያ የውጭ ጉዳይ ሚኒስቴር ባልደረባ የህግ አማካሪና ዲፕሎማትም ነበሩ። በኋላም በመንግስታቱ ድርጅት ውስጥ አገልግለዋል። አሁን በግላቸው ሥራ ይተዳደራሉ። በኢትዮጵያ የቀደሙና የአሁን ሁኔታ የወደፊትም ራዕይ ሰፋ ያለ ትንታኔ ሰጥተዋል። ዛሬ የሚታዩ ለውጦች አይቀሬ የሆኑ ዘንድ ሰበብ የሆኑ ብለው ሦስት አበይት ነጥቦችን አንስተዋል። እጅግ የበረታ የመንግሥት ቁጣና ሁከተኛነት የመጀመሪያው ነው ብለዋል። ማሰር፣ መግደል፣ ዜጎችና የዜጎችን ቡድኖች ማዋከብ፣ ከሀገር እንዲሰደዱ ማድረግ ብለዋል። ዶክተር አብይ አራት ኪሎ ከዘለቁ ወዲህ ኦሮሚያ ውስጥ ብቻ አርባ ሺህ እስረኛ ተለቆ አርባ ሺህ እስረኛ ይቀራል ብለዋል። በአማራ፣ በኦሮሚያ፣ በአዲስ አበባ፣ በደቡብና ሌሎችም የሀገሪቱ አካባቢዎች ስለ ሕዝብ የሚናገሩ ለህዝብ የሚቆረቆሩ ታሰሩ፣ ተንገላቱ ብለዋል። ሁለተኛም አሉ ዶክተር ብርሃነ መስቀል፣ መንግስቱ ቀማኛ ሆነ። የህዝብን መሬት ሀብት፣ የከተማና የገጠር የልማትና የእርሻ መሬቶችን እየመረጠ መቀማት ተያያዘና ሰው ተነቀለ አሉ። ሦስተኛም በኢትዮጵያ ሕዝባዊ መንግሥት እንዲቋቋም የሀገሩ ባለቤት ህዝቡ የመሆኑ ህዝቡ የሥልጣን ባለቤት የመሆኑ ህዝብ የመረጠው ብቻ የማስተዳደሩ ጥያቄ እጅግ የበረታ መሆኑ ተዳምረው ለውጡን ወለዱ ብለዋል። እንግዲህ በዚህ የለውጥ ፕሮሰስ ውስጥ አሁን ዶክተር አብይ አህመድ እየመሩ ያሉትና ባለፉት ሁለት ዓመታትም ቲም ለማ ብለን የምንጠራቸው ፕሬዚደንት ለማ መገርሳ፣ ዶክተር አብይ ራሱ ፕሬዚደንት ገዱ እንዳርጋቸው እና ከሳቸው ጋር ያሉት ሜይንሊ የኦሮሞና የአማራ ኮሊሽን ያመጣው የኦሮሞ ወጣቶች፣ የአማራ ወጣቶች ትግል ያመጣው ለውጥ ነው። አሁን ያለው ይሄኛው ለውጥ ኢትዮጵያን ከመቀናነስ ከመከፋፈል ወደ መደመርና ወደ መባዛት ያመጣ ዘመን ነው። ኢትዮጵያ በ1966 ያጣችውን በ1991 የፈረንጆቹ አቆጣጠር ያጣችውን በ2005 ምርጫ ያጣችውን አሁን እንደገና በ2018 ትልቅ እድል ለኢትዮጵያ ተዘጋጅቶ ቀርቧል። እነኚህን ከዚህ በፊት የጠቀስኳቸውን ሚስ ያደረግናቸውን ኦፖርቹኒቲዎች ስናስታውስ ኦፖርቹኒቲ ብቻ አይደለም ሚስ ያረግ ነው፣ ትውልድ ነው ሚስ ያረግ ነው፣ አገር ነው ሚስ ያረግ ነው። አሁን ኢትዮጵያ ውስጥ ያለው አስከፊ ክራይሲስ እና ፕራይም ሚኒስተር አብይ አህመድ በመመረጣቸው አቨርት የተደረገው ናሽናል ክራይሲስ እንደ ኦፖርቹኒቲ የተለወጠው እነኛን ኦፖርቹኒቲዎች ሚስ ላረግንም ጭምር ነው። ይሄንን ኦፖርቹኒቲ አሁን ሚስ ካረግ አገር እስከ ማጣት የሚያደርሰን አደጋ ውስጥ እንዳለን ይሄንን ሂደት የተከታተለ ኢትዮጵያዊ ሁሉ፣ ኢትዮጵያውያን ብቻ አይደለም የዓለም ሕብረተሰብ ሁሉ እያየው እየሰማው እያስተዋለው ያለው ነገር ነው። ስለዚህ ይሄንን ሀሳብ ላይ እንድንነጋገርና ይሄንን መድረክ ያዘጋጃችሁት የኮሚቴ አባላት ትልቅ ስራ ነው እየሰራችሁ ያላችሁትና ላበረታታችሁ ፈልጋለሁ። የጠቅላይ ሚኒስትር አብይን ወደዚህ ሀገር የመምጣትን አቋም እኔ ሙሉ ለሙሉ ከሚደግፉት ወገን ነኝ። የምደግፍባቸው ምክንያቶች አንደኛ ጠቅላይ ሚኒስትር አብይ በኢትዮጵያ እያደረጉ ያሉት የለውጥ ሂደት መደገፍ ስላለበትና የትውልዶች ትግል ውጤት ስለሆነ እያንዳንዱ ኢትዮጵያዊ በሀገር ውስጥም በውጭም እንደ አንድ ሰው፣ እንደ አንድ ህዝብ፣ እንደ አንድ ሀገር አብሮ ቆሞ ይሄ ለውጥ እንዳይጨናገፍ። ትናንት ምን ሊያደርጉ እንደሚችሉ የት ልንደርስ እንደምንችል አይተናል። ይሄ በፍጹም መፈቀድ የለበት። የኢትዮጵያ ህዝብ በጋራ ቆሞ ይሄንን ችግር መንቀል አለበት። የለውጥ ሂደቱ ፕራይም ሚኒስትሩ በጀመሩት መሰረት የህዝብ ግፊት፣ የህዝብ ትግል ወደፊት ያመጣቸው መሪ ናቸው። እንደ ዲሞክራቲክ ፕሮሰስ ውስጥ በምርጫ የመረጥ ናቸው ባይሆንም፣ በሀሳብ ደረጃ የኔን ሀሳብ ይጋራሉ፣ የእናንተን ሀሳብ ይጋራሉ፣ የኢትዮጵያውያንን ሀሳብ ይጋራሉ። ስለዚህ ኢትዮጵያም ውስጥ ያለው ህዝብ በየክልሉ ሄደው ባነጋገሩበት ወቅት ከጀርባቸው እንደነበረ በታውን ሁል ሚቲንጎቹ በስቴዲየም ሚቲንጎቹ አሁን ደግሞ ትናንት በወጣው ወደ አራት ሚሊዮን በሚገመት ህዝብ የለውጥ ሂደቱን ህዝቡ እንዴት እየደገፈ እንዳለ እናያለን። እኛም የዛ ለውጥ አካል ፓርት ነን። አራት ሚሊዮን እያልኩኝ ያለ ለውጥ የአዲስ አበባውን ብቻ ነው። በተቀሩት በኦሮሚያና በአማራ በተለያዩ አካባቢዎች እየተደረጉ ያሉ ሰላማዊ ሰልፎችን እያያችው ነው። ስለዚህ እዛ ያለውን ሂደት ስለምንደግፍ ነው። ሁለተኛ ጠቅላይ ሚኒስትር አብይ አንዱ መስራት ያለባቸው ወደ ዲያስፖራ ሲመጡ የዲያስፖራው ፖሊሲ እንዲሻሻል ማድረግ ነው። አገር ውስጥ የሚደረገው ለውጥ እንደተጠበቀ ሆነው ከዚያም የዳያስፖራ ፖሊሲ መምሰል አለበት ብለው የሚያስቧቸውን ነጥቦች ዘረዘሩ። ዶክተር ብርሃን መስቀል ይሄንን ህዝብ ኮንትሪቢሽኑ ሪኮግናይዝ አድርገው ወደ አገር መመለስ እንዲችል እንዲያረጉ ጥሪ እናቀርባለን። ይሄ አንዱ መመለስ ያለበት ዲያስፖራ ፖሊሲ ውስጥ ኢንክሉድ መደረግ ያለበት ነገር ነው። አንደኛ። ሁለተኛ ይሄ እንግዲህ በተለያየ ዕድሜ ክልል ውስጥ ያለው በተለይ በጡረታ መብት ያሉት አገራቸው ተመልሰው ከቤተሰቦቻቸው፣ ከዘመዶቻቸው ከህዝባቸው ጋር የጡረታ እድሜያቸውን ማሳለፍ እንዲችሉ በር ይከፍታል። ቢዝነስ ውስጥ ያሉት ፕሮፌሽናል ሲሆኑት በተለያየ መልኩ በፖለቲካ ምክንያት ብቻ ከሀገራቸው የተገለሉት ወደ ሀገራቸው እንዲመለሱ በር ይከፍታል። ይሄንን ድልድይ ጠቅላይ ሚኒስትሩ መስራት አለባቸው። ከዚህ በፊት የነበረውን የጥል ግርግዳ ማፍረስ አለባቸው ማለት ነው። ሁለተኛ የዲያስፖራው ፖሊሲ ኢንክሉድ ማድረግ ያለበት ከዚህ በፊት የነበረው ዲስክሪሚናተሪ ፖሊሲና ሬሲስት ፖሊሲ ፈርሶ በፖለቲካ ምክንያት በመሰደዳቸው የተሰደዱበት አገር ዜጋ ስለሆኑ ኢትዮጵያዊ ዜግነታቸውን ያጡ ኢትዮጵያውያን ብዙ ናቸው። በኢትዮጵያ ፖለቲካ በሙሉ አቅም ለመሳተፍ፣ በኢትዮጵያ የኢኮኖሚ ግንባታ በሙሉ አቅም ለመሳተፍ፣ በኢትዮጵያ የሶሳይቲ ቢልዲንግ በሙሉ አቅም ለመሳተፍ የኢትዮጵያውያን የተሰደዱ በፖለቲካ ምክንያት የተሰደዱ የትውልደ ኢትዮጵያውያን ዱዋል ሲቲዝንሽፕ አሜሪካዊ የሆነ አውሮፓዊ ዱዋል ሲቲዝንሽፕ ተፈቅዶ እነኚህ በአገራቸው ጉዳይ ላይ በፖለቲካውም፣ በኢኮኖሚውም፣ በማህበራዊም ጉዳይ ያለ መከልከል ተሳታፊ እንዲሆኑ ማድረግ ማለት ነው። በሶስተኛ ደረጃ የዲያስፖራ ፖሊሲ ለውጥ የሚያስፈልግበት ኤሪያ የኢኮኖሚክ ፓርቲሲፔሽን ነው። ኢትዮጵያ እያለን ሁላችንም የምታስታውሱት ጠዋት ጠዋት የኢትዮጵያ ሬዲዮ ሲከፈት የኢኮኖሚ ዋልታ ቡና ቡና ነው ቡና የኢትዮጵያ ኢኮኖሚ ዋልታ የሆነው የውጭ ምንዛሪ ማምጫ ትልቁ ቫይክል ስለሆነ ትልቁ ኢንግሪዲየንት ስለሆነ ነው። አሁን ባለበት ሁኔታ ቡና ወይም ሁሉም የኢትዮጵያ ኤክስፖርት ኢትዮጵያ ከባይላተራል በተለይም ከወስተርን ወርልድ የምታገኛቸውን ባይላተራል እርዳታዎች አንድ ላይ ጨምሮ የኢትዮጵያ ዲያስፖራ ወደ ኢትዮጵያ የሚልከው ሪሚተንስ ከሁለቱም ተደምሮ ይበልጣል፣ ከውጭ ንግዱም ከሚገኘው ፎሬን ከረንሲ ከባይላተራል ዶኔሽን ከሚገኘው ይሄ ለኢትዮጵያ ዲያስፖራው በፖለቲካ ምክንያት ከኢትዮጵያ ቢሰደድም በጦርነት ከኢትዮጵያ ቢሰደድም የኢትዮጵያ የኢኮኖሚ ዋልታ ሆኗል ማለት ነው። የኢትዮጵያ ሬዲዮ አሁን መዝፈን ያለበት የኢኮኖሚ ዋልታ ዲያስፖራ ሊሆን ነው ማለት። ዘገባው አልተጠናቀቀም፣ ከሰሙን ይቀጥላል። ሙሉውን ዘገባ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ትችላላችሁ። ዛሩ አምሮ የሚ ሌላው ዝግጅታችንም ለጠቅላይ ሚኒስትሩ ድጋፍ የሚሰጥ ቅንብር ነው። እጅግ በተራዘመው የሀገራችን የዲሞክራሲ ትግል ጥሪ ዛሬ የነፃነት ጮራ ፈንጥቆ አይተናል። ጠቅላይ ሚኒስትር አብይ አህመድን ጨምሮ አገራችን ብርቱ መሪዎችን አፍርታ ማየታችን ደስ ተሰኝተናል። ዶክተር አብይ በተለይም ስለ ሴቶች የተናገሩት ልባችንን ነክቶናል። ድጋፍ ልንሰጣቸው ልናመሰግናቸው እንፈልጋለን ይላሉ እነማን ዩናይትድ ስቴትስ ያሉ ታጋይ ሴቶች በሚል ስያሜ የተሰባሰቡ ሴቶች ናቸው። ይህን የሚሉት ከለጋ ወጣትነት ዕድሜያችን ጀምረን በትግል ያሳለፍነውን ዛሬም ከፖለቲካ ፓርቲ ወገንተኛ ሳንሆን እንታገላለን። ስብስባችን የምንወያይበት በየጊዜውም ድምፃችን የምናሰማበት ነው ብለዋል። ለጠቅላይ ሚኒስትር አብይ የድጋፍ መግለጫቸውን አስመልክቶ ፍላደልፊያ ከተማ የሚኖሩ የስብስቡ አባል ሰሞኑን ባወጡት መግለጫ ዙሪያ ከቆንጅታየ ቆይታ አድርገዋል። ቀጥሎ ይቀርባል። ወይዘሮ ጸዳለ እጅጉ ስለ ጊዜው በጣም አድርጌ አመሰግናለሁ። ራስዎንና ታጋይ ሴቶች ስብስብ እነማን ናቸው አስተዋውቁን። ጸዳለ እጅጉ እባላለሁ። እንግዲህ በዚህ በትግል ውስጥ ከአስራ አምስት ዓመት ጀምሮ የተጉዤበታለሁ። በሀሰም ውስጥ እስከ ትጥቅ ትግል ድረስ ደርሻለሁ። ከዩዝ ሊግ እስከ ሰራዊት አባልነት ደርሻ ያለው ዲሞክራቲክ ገበርንመንት መምጣት አለበት የሚለውን ሀሳብ ይዘን ህይወታችንን በሙሉ ከአፍሮ እስከ መላጣ ከአፍሮ እስከ ሽበት ያለማቋረጥ እየታገልን ነው ያለ ነው። እግዚአብሔርን ፋታችንን ይቅር ብሎ መልሶ ይህ አይነት ብርሃን አምጥቷል። ለዚህ ውይይት ምክንያት የሆነን ያወጣችሁት መግለጫ ልጆቻችን አኮሩን፣ ኢትዮጵያን እንደገና ወለዷት። ከሩቅ ሆነን ሲወድቁ እየወደቅን፣ ሲታሰሩ እየከፋን፣ ሲሞቱ እያለቀስን፣ በምንችለው ሁሉ ጩኸት እያሰማን በመንፈስ አብረናቸው ኖርን። የዚህ ህዝብ የትግል ውጤት ጠቅላይ ሚኒስትር አብይ አህመድን ለማ መገርሳን ገዱ አንዳርጋቸውንና የመሳሰሉትን ቁርጠኛ የኢትዮጵያ መሪዎች አፈራ ብላችሁ ትቀጥላላችሁ። በተለይ ጠቅላይ ሚኒስትር አብይ ከስልጣን ርክክባቸው ጀምሮ ሴቶች በህብረተሰቦች ውስጥ ስላላቸው የተከበረ አስተዋጽኦ ሊኖራቸውም ስለሚገባው ክብርና ተቀባይነት ባሰሙት ንግግር ልባችን በጣም ተነካ። ስለዚህም ልናመሰገናቸውና ልንደግፋቸው እንወዳለን፣ ይላል መግለጫችሁ። ንግግራቸውን አጠር አድርገን እንስማና የእርሶን አስተያየት ወስዳለሁኝ፣ ወይዘሮ ጸዳለ። አገራዊ ማንነታችን ያለ እናንተ ያለ ኢትዮጵያውያን ሴቶች ምንም ነው። አገሪቷን የገነቡ ያገለገሉ ያቆሙ ሴቶችን እውቅና በመንፈግ ሀገራዊ ትንሣኤ ማረጋገጥ አይቻልምና መንግስታችን፣ ለሴቶች መብት እኩልነት የሚቆመው ለሴቶች ውለታ ለማዋል ሳይሆን ለሁላችንም ጥቅም ሲባል ነው። ግማሽ አካሉን የረሳ ሀገር ሙሉ የሀገር ስዕል ይኖረው ዘንድ ከቶ እንደማይቻል እና ወደፊትም እንደማይራመድ መንግስት በውል ይገነዘባል። ዶክተር አብይ ለመጀመሪያ ጊዜ በኢትዮጵያ ታሪክ የሚገርም ነው፣ መሾሚያቸው ስልጣን በመረካከቢያቸው ቅም ባደረጉት ንግግር ላይ የሴቶችን መብት አስተዋጽኦ፣ ድካማቸውን የኢትዮጵያ ሴቶች እናቶች፣ በተለይ መከራ አይተው ነው እግዚአብሔር ይስጣችሁ የሚላቸው የለም ያንን በማንሳታቸው እኔ በበኩሌ በጣም በጣም በጣም ነው የማመሰለው። ከዛም አልፈው ተርፈው የአዲስ አበባ ወጣቶችን ሰብስበው ሲያናግሩ መከበር አለባት እናት፣ ባስ ላይ እኳ ሰልፍ ስትይዙ ቅድሚያ ስጧቸው፣ ሌሎችን ነገሮች ተናገሩ። የመጣውን የለውጥ ኃይል ለዲሞክራሲ እስከታገለ ድረስ ከጎኑ በመቆም ድጋፋችንን እንሰጣለን፣ አብረንም እንታግላለን ብላችኋል። ቀደም ሲል በገለጹበት መጠን ተስፋ የሰጣችሁን የሳቸውን ቃል ተግባራዊ ለማድረግና ለሴቶች አስፈላጊውን ነጻነት፣ እድገት ለማስገኘት ምንድን ነው መወሰድ ያለበት እርምጃ? ይላሉ መወሰድ ያለበት ዋናው ጽሁፉ መሰረትም ይሄው ነው። ልንጽፍም የተገደድን ነው ድጋፍ በተለያየ ምግብ ሆ ብሎ የሚመጣ ድጋፍ በዛች ቀን እንደ በረዶ እንደ ዝናብ ነው። ዝናብ ያቆማል አደል? አንድ ቦታ ላይ ያ እንዳይሆን ድጋፉ ድርጅታዊ መልክ ቢኖረው የተደራጀ ነገር ውጤታማ ይሆናል፣ መልክ ይይዛል። የድጋፉንም የተቃውሞውንም ልመት እና የሴቶች ድርጅት በዚህ መልክ ድርጅታዊ ነጻነት ቢሰጠው ዝም ብሎ በጅምላ ሳይሆን ይሆን ነው ማመላከት የፈለግሽ። በባህላችን ላይ የተመሰረተውን የሴቶች ነቀፋ፣ ሴቶችን ዝቅ ለማድረግ የሚደረገውን ሙከራ በውይይት በጠረጴዛ ውይይት ነው ዲሞክራሲ ታቸውም እንዳሉት በውይይት በማስተማርና፣ እኛም ሴቱም እየተማረ ወንዱም እየተማረ ያን እንዲስተካከል፣ ደግሞ የነቃች ያወቀች ሴት ለመደቷም ለሀገሯም የምትቆም ሴት ማደራጀት ይቻላል በድር ከአዲሱ ጠቅላይ ሚኒስትር ምንድን ነው የሚጠበቀው? ምንድን ነው ማድረግ ያለባቸው? አዲሱ ጠቅላይ ሚኒስትር እንግዲህ መቼም ስራቸው በጣም ብዙ ነው። ሊሽንቱን እንደሚሰሩት እግዚአብሔር ይወቅ። ግን ከዛ ውስጥ ይሄንን ሀምሳ ፐርሰንት የሴት ሀይል በተደራጀ ጉልበት፣ በነቃ ጉልበት፣ በተማረ ጉልበት ራሱን እና ህብረተሰቡን አንቅቶ ከጎናቸው እንዲቆም ከፈለጉ ነፃ የሴት ድርጅት መቋቋም አለበት። አንዱ ነው ሁለተኛ በጣም የሚደንቁ ብዙ ጀግና ሴቶች አሉ ኢትዮጵያ ውስጥ ብሩህ አእምሮ ያላቸው ትልልቅ ሴቶች አሉ ልንኮራ የሚገባን ግን እንደ ሻማ መብራት ታፍኖ ነው ያለ እድልም የሰጣቸው የለም በርግጥ እኛ ራሳችን መታገል አለብን ያንን እድል ለመቅፈት ያንን ነው አሁን እያደረግነው ያለ ነው ቢሆንም ማነቃቃትም ትልቅ ነው። ይሄ የሎየር አሶሲዬሽን የሚባል ነገር ነበረ የኢትዮጵያ የህግ ባለሙያ ሴቶች ማህበር አዎ ይሄ የኢትዮጵያ ሴቶች የህግ ማህበር በኢትዮጵያ ውስጥ የራሱን ማህበር አቋቁሞ በህግ ተደራጅቶ በመደፈር በምን ያሉ የተጨቆኑ ሴቶች ሲረዳ የቆየ ታላቅ ማህበር ነው የነበረው። ኢህአዴግ ግን መብቱን ከልክሎ ከዛ ተባረው የመጡ ልጆች ወጣት ልጆች ብሩህ የሆኑ ልጆች እዚህ ስለዛ ማህበር ሁኔታ እና የጀመረውንም ብሩህ ተግባር ሲያስረዱ በጣም ያሳዝነ እንዲህ ያሉ ልጆች ተፈጥረው አገራቸው ላይ የተጨቆኑ እህቶቻቸውን ሴቶችን መርዳት አለመቻላቸው። እንደ ኢትዮጵያዊ ተወልደን ኢትዮጵያ ሆነን ሀገራችንን እየወደደን ለሀገራችን እንሞታለን እያል እንደ ሌባ በሰው ሀገር ላይ ተሰደን ነው። ይሄ ጉልበት ግን ካናረጅ በፊት የወጣትነት ጉልበታችን ሀገራችን ላይ መጥፈት ነበረ። ይህንን አይነት ድርጅት አሁንም መፈቀድ አለበት። አዲሱ ጠቅላይ ሚኒስትር ዲሞክራቲክ የሆነ መንግስት ለማቋቋም በሚጥሩበት ጊዜ እነዚህን እንዲያስቡባቸው በጣም እንገፋለን። በመጨረሻ ወይዘሮ ጸዳለ አግኝተው ሊያነጋግሯቸው ቢችሉ ምን ይሏቸዋል? ጠቅላይ ሚኒስትሩን አግኝቼ ምን ላናግራቸው ብችን አንደኛ ነገር አመሰግናቸዋል ምንም ነገር ይሆን ምንም ያንን በጣም የተገፋ በደም በልጆች ማጣት በስርዓት በቅጥቀጣ ለአርባ አመት የተሰቃየ የፈገግታ የፀሐይ ጮራ ፈገግታ ለአንድ ቀንም ደስታ ስለሰጡት አመሰግናለሁ። በጣም ደስታ እኮ ቀላል ነገር አለ እሞ መውደድ እኮ ቀላል ነገር አለ። በዛ አሁን በተደረገው ኢትዮጵያን በተደረገው ዋሽንግተንን በተደረገው ያንን የተስፋ ጭላንጭል ይዞ ሰው ደስ ሲለው ማየት በሕይወቴ ከምጠብቀው በላይ ነው የሆነበት። ያንን አይቼ ከሞትኩ እኔ ጠጋለኝ ነው። በጣም ደስ ወደፊት ምን ቢሆን ይሻላል ለሚለው ደግሞ እኔ የምጠይቃቸው ሁል ጊዜ የሴቶችን ነው ፋሽኔ ነው የኢትዮጵያ ሴቶች ከሌላ አለም ሴቶች ጋራ የሚወዳደሩ ነጻነታቸው የተጠበቀ ሰርተው የሚገቡትን ለራሳቸው የሚያጠፉ በልጆቻቸው የሚኮሩ ልጆቻቸው የማይገደሉባቸው ደረት የማይመጡ የማያለቅሱ የማይራቡ ሆኖ ማየት ነው የምፈልገው መግለጫችሁ ላይ እንደውም ወደ መቋጫው አካባቢ ኢትዮጵያችን የምትጠይቀው በአሁኑ ጊዜ ማንኛውም አገር ወዳድ የሩቅ ተመልካች ሳይሆን ተጠራጣሪና አበጣሪ ከመሆን ተቆጥቦ ይህ ትግል እስከ ወሰደን ዳርቻ ድረስ በአዲስ ኃይልና በአዲስ መንፈስ ተባብረን የሕዝብን ኃያልነትና አሸናፊነት ማሳየት ይኖርብናል የሚል ጥሪ አካታችኋል። እስኪ ያብራሩት። በአሁኑ ጊዜ የሚነሱ ነገሮች አሉ። የአንድ ብሔር የበላይነት ሊገን ይችላል ይላል አንዱ። ሌላው ደግሞ የት እናቃቸዋለን የሚሰው የከየት መጡ ይላል አንዱ። እኔ ከየትም ይምጡ ክርስቶስም እኮ በሰላሳ ሁለቱ ዓመቱ ነው ክርስትናን ይዞ ብቅ ያለው አደለም። ዋናው ነገር ይውልሽ፣ አሁን ስላለፈው፣ ስለ ወደፊቱ ምንም የምናውቀው ነገር ስላለፈውም ምንም ማንሳት አያስፈልግም። የደም ዘመን ነው እንደሆነ በተበላሽ እና የከፋ አካሄድ ነው የተሄድ ነው። ስለዚህ ማስታወስም አያስፈልግም። መልሰን አምጥተን ምንም ነገር መቀየር አለ ከዛ ተምረት አሁኑን ማስተካከል ነው አሁኑን ነው ሁኔታ ነው ማሻሻል ምንችል ከድሮው ጥፋት የተማረ ሁሉ አሁን ስለ ድሮው እያወራ መዝፈን የለበት። አሁን ያለውን ይህንን የዲሞክራሲ ጭላንጭል ማቀፍ ነው ያለበት። የህዝብ ኃይል ያመጣው ነው እና ነው ህዝብን የሚያዝ የህዝብ ትግል ያመጣውን ውጤት ማክበር አለ እና ይሄንን ነው ዋናው ሌላው ደግሞ ጥግተህ ኮርነር ላይ ተቀምጠህ ሆነ ከሌለ ይዙ ነው ከምትል፣ ገብተህ እነሱ የሰሩትን ስራ መስራት ነው። ያለህን ፍላጎትና ስሜት ማስተጋባት ነው፣ መታገል ነው። ምን እፈልጋለሁ ከአዲሷ ኢትዮጵያ ዲሞክራሲ ከሆነ ራስህን አደራጀት። ለዲሞክራሲው ትግል የምትፈልገውን ማስተጋባት ያንተ ፈንታ ነው። ሁላችንም የራሳችን ግዴታ አለብን፣ በአሁኑ እንደ ግሩፕ፣ እንደ ግለሰብ አሁን የመጣው ባህሪ ቁጭ ብሎ ሌላ ሰው እንዲሰጠው ነው። ድሮም የነበረ ነው። መንግስት ሁሉን ነገር እንዲያመጣ እንጠብቃለን። አይደለም መንግስት ህዝብ ነው ካል ህዝብ የሚፈልገውን ማስተጋባትና የሚጠበቅበትን ግዴታ መዋጣት አለ። እውነቱን ልንገርሽ፣ ኃይልን መከፋፈል ወደ አገር ቤት የመመለስ ወይም ደግሞ ሄደው የመጎብኘት ሀሳብ አሉት። ስንት ጊዜ ሆኖት ከወጡስ? ያ ብዙ ጊዜ ሆኖኛል። አንዴ ለሶስት ቀን ግን ወደ አርባ ምናምን የቆት አመት ይሆነኛል ጀርመንም ውጭ አውሮፓ ምሩ ያለ የጠቅላይ ሚኒስትሩን እድሜ ያህል ማለት እኮ ነው። ከሳቸው ብሳይ በል ይቀራል። እና በእኔ እድሜ ይመጣል ብዬ አላሰብኩም። ግን እንደሚመጣ ሱ አሁን ቀልጥፎም ሆነ ዘግቶ ይሄ ነገር እንደሚመጣ ይታወቃል። በመምጣቱ በእኔ እድሜ በጣም ደስ ይላል። በነገርሽ ላይ እኔ ብዙዎቼ ዘመዶቼን ሁለት ወንድሞች ነበሩ። ሁለቱም ወንድሞቼ በደርግ ተገለዋል። አዝናለሁ በጣም እናትና አባቴ የሞቱት ቀደም ብለው ነው። አንዱ ወንድሜ ነው እንግዲህ እንደ አባት ሆኖ ያሳደገኝ የነበረው ያው በደርግ ተገለዋል። የሁላችን ቁምትናለን እና አገር የሚለው ነገር ዘመድ ከሆነ አልገባም። ግን እኔ የኢትዮጵያ ሕዝብ ነው ዘመዴ አገሬንም በጣም ነው ወደው ሁኔታው ቶሎ እንትን ብሎ ወደ ሀገሬ መመለስ በጣም እፈልጋለሁ። ያው እንግዲህ ደግሞ እዚህ ልጆች አሉን የልጅ ልጆች አሉን እና እንግዲህ ሁሉንም ማስታርቆ የሀገርን ነገር ማስቀደም። ቆንጆ ሀገር እኮ ነው ያለ። በምንም ነገር የማትተኪው ጥሩ ሀገር ነው ያለ ኢትዮጵያ። ህዝቡ ጥሩ ነው። እኔ እስከማቅ ድረስ እንግዲህ ከወጣሁበት፣ ጎረቤት እየበላን፣ ጎረቤት እያሳደገን፣ ጎረቤት እየተቆጣን ነው ያደግ ነው። እኛ ባደግንበት ጊዜ ማለት ይሄው ነው። በእኛ በኩል እንግዲህ ሀገራችን ይሄን እድል በማግኘቷ ጠቅላይ ሚኒስትሩ ደግሞ ይሄንን የደስታ ሴት ለህዝብ ለጠቅላላ ህዝብ የፈገግታ የሳቅን ስላመጡ በጣም ነው የማመሰግነው። እሳቸውንም ብቻ ሳይሆን አቶ ለማ መገርሳንም ጭምር አቶ ለማ መገርሳ ያደረጉት ተሳትፎ ያደረጉት ተጋድሎ ቀላል አይደለም። መርሳት የለብን አተ በጉም እንደዙ ደጉ እንዳርጋቸውም እነዚህ ነገሮች ቄሮ እኔ በጣም የማደንቃቸው ልጆች ናቸው። ቄሮ ፋኖ የሚባሉት ልጆች ያደረጉት ወጣቶች ያደረጉት ትግል ሊመሰገን ይገባል። የደም ዋጋ ነው እና ያ ሁሉ ሆኖ ግን ውጤቱ ስላማረላቸው እግዚአብሔርን አመሰግነዋል። ይህን ነው የምለው። ይኸው ነው ወይዘሮ ጸዳለ እጅጉ እረፍት ላይ ነኝ ብለዋል። ከረፍቶ ጊዜ ቀንሰው ይህን ያህል ጊዜ ሊያጫውቱኝ በመፍቀዶ በጣም አድርጌ ያመሰግናለሁ። መልካም እድል። ታንኪ። እኔም ለቪኦኤ እስከዛሬ ድረስ በኢትዮጵያ ህዝብ ትግል ላይ ላደረገው አስተዋጽኦ ለሰራተኞቹም፣ ለከፈሉትም የመረረ ዋጋ ላመሰግናቸው እወዳለሁ። አሁን እንግዲህ የነጻነት ቀን በመሆኑ ቪኦኤም ምንም ችግር ሳይኖርበት ኢትዮጵያ ውስጥ ገብተው የሚሰራበት ሁኔታ ይፈጠራል እላለሁ። አንቺንም ወይዘሮ ቆንጅት እጅግ አመሰግንሻለሁ። አመሰግናለሁ። ረዘም ያለውን የውይይቱን ክፍል ድረገጻችን ላይ ማግኘት ትችላላችሁ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። አድማጮች፣ ስርጭታችን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። እስከዛው ግን ከሙዚቃው ጋር ቆዩን። እ ለሰው ልጆች በል ለሰው ልጆች በአለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ Yeah.

He is man አድማጮች ለማጠቃለያ ዜናዎቹ፣ ጽዮን ግርማ ተመልሼ መጥቻለሁ። በህዝብ ተወካዮች ምክር ቤት ከአልቃይዳና አልሸባብ በተጨማሪ በአሸባሪነት ተፈርጀው የቆዩት የኦሮሞን ነጻ አውጭ ግንባር ኦነግ፣ የኦጋዴን ብሔራዊ ነጻ አውጭ ግንባር ኦብነግ እና አርበኞች ግንቦት ሰባት ከሽብርተኛ ድርጅት ዝርዝር ውስጥ እንዲሰረዙ ሚኒስትሮች ምክር ቤት መወሰኑን የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው ላይ አስታውቋል። ድርጅቶቹ ከሽብርተኝነት ዝርዝር ውስጥ እንዲሰርዙ የሚጠይቀውን የሚኒስትሮች ምክር ቤት ረቂቅ የውሳኔ ሀሳብ እንዲጸድቅ ወደ ተከታዮች ምክር ቤት መላኩንም አቶ ፍጹም ጨምረው ገልጸዋል። በዛሬው እለት ጠቅላይ ሚኒስትር ዶክተር አብይ ያመጧቸው ለውጦች ለመደገፍና ባለፈው ቅዳሜ በአዲስ አበባ የደረሰውን የቦንብ ጥቃት ለማውገዝ በሰቆጣ፣ በደብረ ብርሃን፣ በወልዲያ፣ በሐይቅ፣ በቡታጅራ ሰልፎች መካሄዳቸው ታውቋል። በነገው እለትም በባህር ዳር ከተማ ትልቅ ሰልፍ ይካሄዳል ተብሏል። በመጨረሻም በደቡብ ሱዳን ፕሬዚዳንት ሳልቫ ኬርና በተፋላሚው ቡድን የተመራው የተፈረመው የተኩስ አቁም ስምምነት ተግባራዊ መደረግ በጀመረ በሰአታት ውስጥ በመንግስት ተጥሷል ሲሉ የአማጽያኑ ቡድን ቃል አቀባይ ላምፖል ጋብርኤል አስታወቁ። የመንግስት ቃል አቀባይ አቶኒ ዌክ አቶኒ በበኩላቸው ስምምነቱን ጥሰው ጥቃቱን የፈጸሙ ተቀናቃኝ ኃይሎች ናቸው በማለት ወቅሰዋቸዋል። አድማጮች፣ ለሰዓቱ የያስኳቸው የማጠቃለያ ዜናዎች እነዚህ ነበሩ። በመዝጊያው ልተዋችሁ የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚተላለፍላችሁ ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አዳንች ፍሳሀየ ነኝ። ፕሮግራሙን የመራችው ብርሃን ኃይሉ ናት። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንገናኛለን። ሰላም፣ ደህናደሩ